የምርጫ 2013 ዋና አጀንዳ የሰብአዊ መብቶች አያያዝ ጉዳይ እንዲሆን የሲቪክ ማህበራት ድርጅቶች ህብረት እና የኢትዮጵያ የሰብአዊ መብቶች ኮሚሽን በአንድነት እንደሚሰሩ ተገለጸ። ምርጫው ዲሞክራሲያዊና ሁሉን አቀፍ እንዲሆንም ብርቱ ስራ ይጠብቃቸዋል መባሉን መለስካቸው አምሃ ከአዲስ አበባ በላከው ዘገባ ጠቅሷል። ቀጥሎ ይቀርባል። የኢትዮጵያ ሰብአዊ መብቶች ድርጅት ህብረትና የኢትዮጵያ ሰብአዊ መብቶች ኮሚሽን በጋራ ባዘጋጁት የአንድ ቀን የምክክር መድረክ ከኢትዮጵያ ሲቪክ ማኅበራት ድርጅቶችና ከኢትዮጵያ ሰብአዊ መብቶች ኮሚሽን አኳያ በዘንድሮ ምርጫ ትኩረታቸው ምን መሆን እንዳለበት መክረዋል። በምክክር መድረኩ መክፈቻ ላይ ንግግር ያደረጉት የኢትዮጵያ ሰብአዊ መብቶች ኮሚሽን ዋና ኮሚሽነር ዳንኤል በቀለ እንዳሉት ድርጅቶቹና ኮሚሽኑ ትኩረት ማድረግ ያለባቸው ተሳትፎን ማረጋገጥ ልዩ ትኩረት ለሚሹ የህብረተሰብ ክፍሎች የተለየ ትኩረት መስጠትና በተቻለ መጠን የሰብአዊ መብቶች የምርጫው አጀንዳ እንዲሆን ግፊት ማድረግ እንዳለባቸው ተናግረዋል። ዶክተር ዳንኤል ይህም ከሚመሩት ተቋም ጋር በማዛመድ ተፎካካሪ ፓርቲዎች በሰብአዊ መብቶች አያያዝ ምን የተለየና ተጨባጭ እርምጃ ለመውሰድ አቅደዋል የሚል ጥያቄ ያነሳል ብለዋል። የኢትዮጵያን ሰብአዊ መብት እና የሰብአዊ መብቶች ቀውስ ለመፍታት ነገ ብትመረጡ እናንተ ቃል የምትገቡት ነገር ምንድን ነው? ነው አንደኛ ቃል መግባት አለባቸው። ሁለተኛ ነገር ቃል የገቡትንም ነገር መተግበር አለባቸው። ግን ቢያንስ መጀመሪያ ቃል ከመግባት መጀመር መቻል አለባቸው። ስለዚህ ይሄ ቃል የሚገባ ነገር እንደው ጠቅለል ባለ አነጋገር ከተመረጥን ሰብአዊ መብትን እናከብራለን፣ እናስከብራለን የሚል ብቻ ሳይሆን ተጨባጭ የሆኑ ማለት ነው ስፔሲፊክ እና ኮንክሪት የሆኑ የሰብአዊ መብት እርምጃዎች ማለት ነው። ከዓለም አቀፍ የሰብአዊ መብት ግዴታዎቻችን ጋር የተያያዘ ሊሆን ይችላል። ገና ካልፈረምናቸው ናቸው ዓለም አቀፍ የሰብአዊ መብት ግዴታዎች ጋር የተያያዘ ሊሆን ይችላል። ወይም የኢትዮጵያን ስር የሰደደ የሰብአዊ መብት ችግር ለመፍታት ሊወሰዱ ከሚገባቸው የህግ ማሻሻል፣ የፖሊሲ ማሻሻል ጋር የተያያዘ እርምጃ ሊሆን ይችላል። ከእነዚህም በላይ በቅርብ ህብረተሰቡ የሚያውቃቸውን የመብቶች አያያዝ ለማሻሻል ፓርቲዎቹ ወይም ተፎካካሪዎቹ ምን አስበዋል? ዶክተር ዳንኤል ይጠይቃሉ። ወይም ደግሞ አሁን በዕለት ተዕለት ህይወታችን የምንመለከታቸው የሰብአዊ መብት ችግሮች ጋር የተያያዘ ሊሆን ይችላል። የዋስትና መብት ተከብሮላቸው ፍርድ ቤት ያለቀቃቸው ብዙ ታሳሪዎች አሉ። እኛ ለምሳሌ በስራ ሂደታችን የሚያጋጥመን የእስር ቤት አያያዝ ሁኔታ ብቻ ሳይሆን ደግሞ ለእስር ምክንያት የሆኑ ጉዳዮች እና ከምርመራ በፊት የመታሰርንም ጉዳይ ሊመለከት የሚችል ይሆናል። ስለዚህ በዕለት ተዕለት ከሚያጋጥሙን የሰብአዊ መብት ችግሮች በመነሳት ፖለቲካ ፓርቲዎቹ ቢመረጡ መንግስት ቢሆኑ የሚወስዷቸው የተጨበጡ የሰብአዊ መብት እርምጃዎች ምን እንደሚሆኑ መወያያ፣ መከራከሪያ፣ መነጋገሪያ አጀንዳ ከሆነ ሰብአዊ መብቶች የምርጫው አጀንዳ ሆነ ማለት ነው። የሲቪክ ማህበራት ድርጅቶችና የኢትዮጵያ ሰብአዊ መብቶች ኮሚሽን ሌላው ትኩረት መሆን የሚገባው ደግሞ የዜጎች የመምረጥ የመመረጥና ተሳትፎ የማድረግ መብቶች ባጭሩ የዴሞክራሲያዊ መብቶች በወቅቱ እንዴት ባለ መጠንና ጥልቀት እየተተገበሩ መሆናቸውን ማረጋገጥ ነው። አንደኛውና ዋነኛው ነገር በምርጫ ውስጥ መሳተፍ የፖለቲካ መብት አለ። የዜጎች መብት አለ። የምርጫ መሳተፍ መብት አለ። ስለዚህ በምርጫ የመሳተፉ መብት መጠበቅ መቻል አለበትና ለሁሉም ሰዎች ለሁሉም ዜጎች የምርጫ ውስጥ ተሳትፎ መብት እንዲጠበቅ ምርጫው ህጋዊ ሰላም ሰብአዊ መብቶች የተከበሩበት የተጠበቁበት መሆኑን ለማረጋገጥ የምንሰራው ስራ አለ። በሲቪል ማህበረሰብ ድርጅቶች በኩል እኔ የምማውቀው በጣም ሰፋፊ ፕሮግራሞች አሏችሁ ከቮተር ኤዱኬሽን አንስቶ እስከ ምርጫ መታዘብ ስራ ማለት ነው። እነዚህ ሁሉ ስራዎች በአጠቃላይ የዜጎችን የምርጫ ውስጥ የተሳትፎ መብት የሚመለከት ጉዳይ ነው እና አንደኛው ትልቁ ትኩረታችን ፓርቲሲፔሽን ይመስለኛል። ስለዚህ ስለ ፓርቲሲፔሽን ብሮድሊ አስበን የምንሰራበት አንደኛው ትኩረት አቅጣጫችን እሱ ነው። በሰውነታቸውና በዜግነታቸው የሚገባቸውን የተፈጥሮና ማህበራዊ መብታቸውን ያላገኙ የሕብረተሰብ ክፍሎች በዚህ ምርጫ መብታቸው እንዲከበር ማድረግ ሌላው ትኩረት የሚሻ ጉዳይ እንደሆነም ኮሚሽነሩ አስገንዝበዋል። በቃል ብቻ ሳይሆን በተግባር እንዲሳተፉ ለእነዚህ የማህበረሰቡ አባላት የተመቻቹ ሁኔታዎች ሊፈጠሩ ይገባቸዋል ብለዋል። ቢያንስ በእኛ በኩል በጣም በዋነኛነት ቅድሚያ ሊሰጠው ይገባል ብለን ያሰብነው የሴቶች ተሳትፎ የሴቶች ተሳትፎ በተለይ በመራጭነትም በተመራጭነትም በምርጫ ፈጻሚና አስፈጻሚነትም እዛ ውስጥ በሚኖራቸውም ተሳትፎ ጭምር በአጠቃላይ በተለይ የሴቶች የፖለቲካ ተሳትፎን በሚመለከት በተለየ ትኩረት መስራት አለብን ብለን እናስባለን። ሁለተኛ የአካል ጉዳተኛ ሰዎችን የምርጫ ተሳትፎ መብት በሚመለከት ነው። የምርጫ ሂደቱ በአጠቃላይ በሁሉም አይነት መልኩ የአካል ጉዳተኞችን ልዩ ፍላጎት ግምት ውስጥ በከተተ መልክ መከናወኑን ማረጋገጥ ስላለብን ሁለተኛው ልዩ ትኩረት ይሻል ብለን የምንለው የሕብረተሰብ ክፍሎች ናቸው። ዶክተር ዳንኤል በቀለ አክለውም በአሁኑ ወቅት ከቀያቸው ተፈናቅለው የሚገኙ ኢትዮጵያውያን ጉዳይ ልዩ ትኩረት የሚሻ እንደሆነም አስገንዝበዋል። አሁን ሀገራችን ውስጥ ባለው ሁኔታ እንደምታውቁት ቁጥራቸው በጣም እየጨመረ የመጣው የሀገር ውስጥ ተፈናቃዮች ጉዳይ ነው። በጣም በርካታ ቁጥር ያላቸው ከመደበኛ መኖሪያ አካባቢያቸው ተፈናቅለው ሌላ ቦታ ያሉ በምርጫ ውስጥ ለመሳተፍ ተግባራዊ እንቅፋቶችም የህግ እንቅፋትም ያለባቸው ብዙ ሰዎች አሉ። ስለዚህ አይዲፒስ የሀገር ውስጥ ተፈናቃዮችን የምርጫ ውስጥ ተሳትፏቸው እንዴት ሊሆን እንደሚችል ማሰብ መመካከር፣ እና የምርጫ ቦርድንም በጀመረው ሂደት ማገዝ ይኖርብናል ማለት ነው። እንደምታውቁት የምርጫ ቦርድም ይህንን ጉዳይ አሳስቦት በመውሰድ ላይ ያለው እርምጃ አለ። ግን ያ ስራ የተጠናቀቀ አይመስለኝም እና እሱን በቅርበት መከታተል ያለብን ይመስለኛል። የኢትዮጵያ ሰብአዊ መብቶች ድርጅቶች ህብረት ዳይሬክተር አቶ መስዑድ ገበየውም በምርጫው ወቅት የተናበበና ውጤት ያለው ስራ ለማከናወን በመተባበር መስራት እንደሚገባ አስገንዝበዋል። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።